ሶስተኛ ሳምንቱን የያዘው በሳውዲ አረቢያ የቱጃሮች የንጉሳውያን ቤተሰቦችና የከፍተኛ ባለስልጣናት እስር ዛሬም የመገናኛ ብዙሃን የፊት ገጽ ሽፋንነቱን እንደያዘ ነው። ምክንያቱ ደግሞ በቁጥጥር ስር የዋሉት ሰዎች ስብህናም ሆነ ተክለ ቁመና በሀብትም ሆነ በዘራቸው ግዙፍ የሚባል አይነት መሆኑ ነው። ጥቅምት 25 ላይ 208 ቱጃሮችንና ንጉሳዊ ቤተሰቦችን በቁጥጥር ስር በመዋል የተጀመረው የጸረ ሙስና ዘመቻ ዛሬ የታሳሪዎቹን ቁጥር በከፍተኛ ደረጃ መጨመሩን ውስጥ አዋቂ ምንጮች ይገልጻሉ። የሳውዲ መንግስትም ከተጠርጣሪዎቹ እፈልጋለሁ የሚለው ገንዘብ ከ100 ቢሊዮን ዶላር ልቋል። አቶ ኤልያስ ባህሩ ጉዳዩን በቅርበት ይከታተላሉ። በአንዱ ለምሳሌ ያዙ ሰማንያ ሺህ በር ነው ደመወዙ። ግን መቶ አስራ ሶስት ሚሊዮን ዶላር ሂሳብ ውስጥ አለ። የሰማንያ ሺህ ስምንት አመት ነው ሲሰራ ሰማንያ ሺ ሪያል በስምንት አመት ስታበዛው አስር ሚሊዮን ሪያልም አይመጣም። አስር ሚሊዮን ማለት ሶስት ሚሊዮን ዶላር አይመጣም። ቶ ምናምን ሲያገኝበት ከየት መጣ? ነው ባንክ ሰራተኛ የምንግዳ መጣ ነው የፖሊስ አዛዥ ነው የጦር አዛዥ ነው የጦር ጀኔራል ነው። ይሄን ያህል ገንዘብ አለው ከየት መጣ? ንተ ደሞዙ ይሄ ነው። ከባት የወረስኩ ካልክ አሳየን ዶክመንት። አሁን ያለፈው ጊዜ ነገሮች አድርጓቸዋል። ሰረበብቶ የሚሆነውን አማውንት ስትሆን እና እንለቃችኋለን፣ አላቸው የገሪሷን ገንዘብ ላስመለስ ነው። ምክንያቱም መንግስት ኦሬዲ ሶስት አራት አመት አምስት አመት ቨሪ ዲፕ የሆነ ኢንቨስቲጌሽን አድርገዋል። ሮይተርስ እንደዘገበው ደግሞ የሳውዲ መንግስት የጸረ ሙስና ምርመራውን የተቀላጠፈ ለማድረግ በዓለም አቀፍ ደረጃ ታዋቂ የሆኑ የሂሳብ ሊቃውንቶችንና ሰነድ መርማሪዎችን ድጋፍ እያገኘ ነው። የምርመራው መጠነ ስፋትም ከሳውዲ ባሻገር በሌሎች ሀገሮች ባሉ የተጠርጣሪዎቹ ጥቅሞችና ተቋሞች ላይ አድማሱን እያሰፋ ነው። አንዳንድ ተንታኞች እንደሚሉደ ደግሞ አልጋ ወራሽ መሐመድ ቢን ሰልማን በዓለም የነዳጅ ዘይት ዋጋ መቀዛቀዝ ሳቢያ በሀገሪቱ ላይ ለገጠማት የባጀት እጥረትም ሆነ እርሳቸው ለሚፈልጉት ተቀባይነት ማግኘት የጸረ ሙስናውን ህግ ተጠቅመውበታል። ይሁንና ተመዘበረ የተባለውን ቢሊየን ዶላር ከማስመለስ በዘለለ የተጠርጣሪዎቹን አካላዊም ሆነ ስነ ልቦናዊ ቁመና የማራከስም ሆነ የማንኳሰስ ተግባር ሊፈጸም ይችላል ብለው እንደማያምኑ ተንታኞች ይናገራሉ። እንዲህ የከፋ የሚባል ምርመራ እንኳንስ በነርሱ ድንበር ጥሰው የከፋ ወንጀል በሚፈጽሙት ላይም ይደረጋል ብለው እንደማያምኑም አቶ ኤልያስ ባህሩ ያብራራሉ። አራት ቢሊዮን ዶላር ወስደህ አላምጣለን። ይኸው ደረሰኛው አላምጣለን። ለምሳሌ ውጭ ሀገር ሚሊዮን በብዙ ሚሊዮን ዶላር ያላቸዋል። ያ ደረሰኙን ያመጡላቸዋል። ባንክ ስቴትመንቱን መቶ ሚሊዮን ዶላር አለ ስለሽ ኬት ያመጣ ይለዋል። አንተ እንዴት አድርገህ እንዳመጣሀት ኬት እንዳመጣሀት ንገረን። እንደዚህ አድርጌ በግ በል ሸጬ በሬ ሸጬ መኪና ሸጬ ያመጣሁት ይላል። ይሰማዋል። እኛ ደግሞ ይኸውልህ ኬት እንዳመጣሀት ደግሞ ይኸው ዶክመንት አለ ሚል የዓለም ቢሊዮነሮችን የሀብት መጠን በቅደም ተከተል የሚዘረዝረው ፎርብስ አስር ነጥብ አራት ቢሊየን ዶላር እንዳላቸው ያወሳላቸው ትውልድ ኢትዮጵያዊው ሼህ መሐመድ አላሙዲን በሙስና ከተጠረጠሩት ቱጃሮች ተርታ በመጀመሪያው ዙር በቁጥጥር ስር ከዋሉት መካከል ናቸው። አቶ ኤልያስ እንደሚሉት መደበኛውን የፍርድ ሂደት ለመጀመር ቢያንስ ከአራት እስከ ስድስት ወራት ሊወስድ ይችላል። የያዙት ማስረጃ ነው። መንግስት መወንጀል ማስረጃዎች አሉት፣ እጁ ላይ ያዙ ማስረጃ ወንጅሏቸዋል። መንግስት ፍርድ ቤቱ የሚጀምረው ኦፕን ትራንስፓረንት የሆነ ፍርድ ቤቱ የሚጀምረው አፍተር ፎርመንት ነው የሚባለው አንዱ አንዱ አንዱ ሲጎረጎር ሲጎረጎር ዛሬ ብዙ ነው የሚሆነው። የሳውዲ መንግስት ለጀመረው የጸረ ሙስና ዘመቻ አብዛኛው ወጣት ሳውዲ ድጋፉን እየሰጠ ነው። የአሜሪካ መንግስት ደግሞ በይፋ አበጃችሁ ብሏቸዋል። ስለሺ ሽብሩ ለዶቸበለ ሪያድ።